የአሜሪካ ድምጽ ነው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ወስት ከዋሽንግተን ዲሲ የሚተላለፍላችሁ የነሐሴ 15 2015 ዓ ም የሰኞ ምሽት መሰናዷችን ጀመረ ሂማን ራይትስ ዋች የሳዑዲ የድንበር ወታደሮች ከየመን ወደ ሳዑዲ አረቢያ ድንበር ለመሻገር ሙከራ ባደረጉ በመቶዎች የሚቆጠሩ ኢትዮጵያውያን ጥገኝነት ጠያቂዎችና ፍልሰተኞችን ገድለዋል አለ። በተራራው ለአምስት ቀናት ያህል ተጓዘን። በቡድን ሆነን ነበር የምንጓዘው። በትንሹ 300 የምንሆን ሰዎች ነበርን። አብዛኞቹ ቡድኖች ሴቶች ናቸው። ከዛ ከድንበር ጠባቂዎች ተተኮሰብን። ግዙፍ የሮኬት ላውንቸር ነበር ወደኛ እየተተኮሰ የነበረው። እንደ ቦምብ ነበረ። ከ300 ሰዎች 150ዎቹ ሞቱ። የሰማችሁት ከፍልሰተኞች መካከል አንዷን ነው። ሙሉ ዘገባው በምሽቱ አብይ ርዕስ ይደመጣል። በሌላ በኩል ደግሞ ሶስት የኦሮሚያ ክልል ሰሜን ሸዋ ዞን አቢቹና ኚያ ወረዳ ነዋሪዎች በፋኖ ታጣቂዎች መታገታቸውን የሚሉትና ሌሎች ዘገባዎችንም ይዘናል። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የነሐሴ 15 2015 ዓ ም የሰኞው ምሽት መሰናዶ የ የምንጀምረው ኤደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማረ ደግሞ የድምጽና ምስል ምህንድስናውን ይከውንልናል። የምሽቱ ዋና አዘጋጃችን ቆንጅት ታይናት ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛ የሬዲዮ ሞገድ በተጨማሪ በቪያ ማሪክ የፌስቡክ ገጽና ድረ ገጽ ላይ እንድትከታተሉ እየጋበዝኩ አሁን ከአለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን። ጤና፣ ስጥልኝ እንደምናመሻችሁ። ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን ሳውዲ አረቢያ የወሰን ዘቦች በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችን ገድለዋል ሲል አንድ የሰብአዊ መብቶች ተሟጋች ቡድን ከሰሰ ኮሎኔል አለበል አማረ ተይዘው ያሉበትን እንደማያውቁ ቤተሰቦቻቸው ተናገሩ። በውጊያ ለተጠመደው የሱዳን ሕዝብ ዓለም አቀፉ ማህበረሰብ ተጨማሪ እርዳታ እንዲሰጥ ተጠየቀ የሚሉት ይገኙበታል። አሁን ወደ ዝርዝሩ። የሳውዲ አረቢያ የወሰን ዘቦች በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችን ገድለዋል ሲል አንድ የሰብአዊ መብቶች ተሟጋች ቡድን ወንጅሏል። የሳውዲ አረቢያ የውስን ዘቦች በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችንና ከለላ ጥያቄዎችን መግደላቸውን የሰብአዊ መብቶች ተሟጋች ቡድኑ ሂማን ራይትስ ዋች ነው ዛሬ ያስታወቀው። ድንበር ጠባቂዎቹ በኢትዮጵያውያኑ ላይ የመንና ሳውዲ አረቢያ ድንበር ላይ ግድያ የፈጸሙት ከመጋቢት 2014 ዓ ም እስከ ሰኔ 2015 ዓ ም ባለው የአንድ ዓመት ጊዜ ውስጥ እንደሆነ ባስታወቀበት በዚህ ሪፖርቱ አድራጎቱ አሁንም እንደ ቀጠለ መሆኑን ቡድኑ ጠቅመዋል። እንዲህ አይነቱ በፍልሰተኞች ላይ ግድያ መፈጸም የሳዑዲ አረቢያ መንግሥት ፖሊሲ ከሆነ በሰብአዊነት ላይ የተፈጸመ ወንጀል ነው ሲል ሁማን ራይትስ ዋች ጠርቶት የመንግስታቱ ድርጅት ምርመራ እንዲያደርግ ሲል አሳስበዋል። በርዕሱ ላይ የተሰናዳ ዝርዝር ዘገባ በዕለቱ አቢይ ርዕስ ይቀርባል። የቦትስዋና ፖሊስ በጭነት ተሽከርካሪ ላይ ተጨናንቀው የተጫኑ ኢትዮጵያውያን ፍልሰተኞችን መያዛቸው ተዘገበ። አርባ የሚሆኑ ህጋዊ ሰነድ የሌላቸው ኢትዮጵያውያን አጭቆ ሲጓዝ የነበረው የጭነት መኪና በቁጥጥር ስር አውለናል ሲል ነው የቦትስዋና ፖሊስ ያስታወቀው። ወደ ደቡብ አፍሪቃ ይጓዝ በነበረው በዚህ ተሽከርካሪ ውስጥ ከተገኙት ኢትዮጵያውያን መካከል የአስር አመት ታዳጊ ልጅም እንዳለበት ፖሊስ አመልክቷል። ከዚሁ ጋር በተዛመደ ሶስት ሰዎች ተይዘው በህገ ወጥ የሰው ዝውውር ወንጀል ክስ ፍርድ ቤት ቀርበዋል። በአገሪቱ ሰሜናዊ ክፍለ ግዛት አሰሳ ሲያካሂዱ የተገኙት ኢትዮጵያውያኑ ጥበቃ በሚያገኙበት ቦታ እንዲያርፉ መደረጉንና የጤና ምርመራ እየተደረገላቸው መሆኑንም የቦትስዋና ፖሊስ ቃል አቀባይ ጋር ባጋሊ አመልክተዋል። በማህበራዊ መገናኛ ላይ የሚዘዋወር ቪዲዮ ተሽከርካሪ ላይ የተገኙት ኢትዮጵያውያን ከወገብ በላይ እርቃናቸውን እንደሚታዩና መኪናው ላይ ተዘግቶባቸው በሙቀት መሰቃየታቸውን ሲናገሩም ይሰማሉ። በውጊያ ለተጠመደው የሱዳን ህዝብ፣ ዓለም አቀፉ ማኅበረሰብ ተጨማሪ እርዳታ እንዲሰጥ ተጠየቀ። የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማኅበራት ዋና ጸሐፊ ጃጋን ፓጌንት ትናንት እሁድ ለአሶሼትድ ፕሬስ በሰጡት ቃል የእርዳታ ድርጅቶቹ ሱዳን ውስጥ በሁለቱ ጄኔራሎች መካከል በሚካሄደው ጦርነት የተጠመደውን ህዝብ ለመርዳት ከጠየቁት 45 ሚሊዮን ዶላር ውስጥ እስካሁን ያገኙት ሰባት ከመቶውን ብቻ መሆኑን አመልክተዋል። ዓለም አቀፉ ማኅበረሰብ ባለፈው ዓመት ከሩሲያ ወረራ ሸሽተው ለተሰደዱ ዩክሬናውያን ያሳየውን ድጋፍ ለሱዳን ድጋፍ እንዲሁም ለሱዳን ህዝብ እንደሚያሳይ የዓለም ቀይ መስቀልና ጨረቃ ፌዴሬሽን ባለስልጣኑ ተማጽነዋል። ለዩክሬን የተደረገው ዓለም አቀፍ ድጋፍ ጥሩ ምሳሌ ነው ያሉት የአይሲአርሲ ዋና ጸሐፊ አሁን ደግሞ ለሱዳን ተመሳሳይ ድጋፍ ማሳየት ይገባናል ያሉት የረድኤት ድርጅቶች ሱዳን ውስጥ በጦርነት ለጠመደው ህዝብ ከተጠበቀው 45 ሚሊዮን ዶላር በተጨማሪ አገራቸውን ጥለው ወደ አጎራባች አገሮች ለተሰደዱ መርጃ የሚሆን የተጨማሪ የ35 ሚሊዮን ዶላር ድጋፍም ተማጽነዋል። የዓለም ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ዋና ጸሐፊ ተጨማሪ እርዳታ ተማጽኖን ያቀረቡት ሱዳንንና ግብፅን ወደሚያዋስነው ድንበር አካባቢ ተጉዘው ከሱዳናውያን ስደተኞችና ከድንበር ጥበቃ ባልጣናት ጋር ከተገናኙ በኋላ መሆኑን የአሶሲየትድ ፕሬስ ዘገባ ጨምሮ ገልጠዋል አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የአፍሪቃ ቀንድ ልዩ ልኡክ ማይክ ሃመር ወደ በዚህ ሳምንት ወደ ስዊድንና ስቶክሆልም እንዲሁም ወደ ቤልጅየም ብራስልስ እንደሚጓዙ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። በስቶክሆልም የስቶክሆልም ዓለም አቀፍ የውሃ ጉዳይ ተቋም በሚያስተናግደው የዓለም የውሃ ሳምንት ጉባኤ ላይ ይካፈላሉ ተብለዋል። የስቶክሆልም ዓለም አቀፍ የሰላምና ምርምር ተቋም በሚያስተናግደው ውይይት ላይም እንደሚካፈሉ ተመልክቷል። አምባሳደር ማይክ ሀመር የታላቁ የኢትዮጵያ ህዳሴ ግድብን በሚመለከቱ ጉዳዮች ዋናው የዩናይት ስቴትስ መልእክተኛ እንደ መሆናቸው የውሃው አያያዝ አጠቃቅምና ተደራሽነቱን የሚመለከቱ ስምምነቶች ለአፍሪካ ቀንድ ጸጥታና መረጋጋት ሊያበረክቱ ስለሚችሉት አስተዋጽኦ እንደሚወያዩም ተመልክቷል አምባሳደር ሀመር በሚመቀጠልም ወደ ብራስል ሲያመሩና ኢትዮጵያና ሱዳንን በሚመለከቱ ጉዳዮች ከአውሮፓ ህብረት ባለስልጣናት ጋር እንደሚወያዩ ይኸው ከውጭ ጉዳይ ሚኒስቴር የወጣ መግለጫ አመልክተዋል። ኮሎኔል አለበል አማረ ተይዘው ያሉበትን እንደማያውቁ ቤተሰቦቻቸው ተናገሩ። ቀድሞ በነበረው የአማራ ክልል አደረጃጀት የሰላም ግንባታና የደህንነት ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበል አማረ ባለፈው ዓመት ባለፈው ሐሙስ ከመስሪያ ቤታቸው ጸጥታ አስከባሪዎች ናቸው በተባሉ ሰዎች ተይዘው መወሰዳቸውን እና ቤተሰቦቻቸው ያሉበትን እስካሁን እንደማያውቁም ለአሜሪካ ድምፅ ተናግረዋል። ኮሎኔል አለበል ከሚሰሩበት የአማራ መንገድ ስራዎች ድርጅት የተወሰዱት ከሁለት ጠባቂዎቻቸው ጋር መሆኑን ወንድማቸው አቶ ገበያው አማረ መግለጻቸውን ዘጋቢያችን አስቴር ምስጋናው ከአዲስ አበባ አድርሳናለች። ኮሎኔል አለበል በሰኔ 2011 ዓ ም የአማራ ክልል ከፍተኛ አመራር አባላት ላይ ከተፈጸመው ግድያ ጋር በተያያዘ ተጠርጥረው ለጥቂት ወራት ታስረው እንደነበርም ተገልጧል። በሌላ በኩል በአማራ ክልል የአስቸኳይ ጠቅላይ መምሪያ እዝ ባለፉት አስራ ሶስት ቀናት አከናወንኳቸው ብሎ ባወጣው የግምገማ ሪፖርት በአብዛኛው የክልሉ አካባቢዎች ህዝቡ ከጸጥታ መዋቅሩ ጋር በመሆን በክልሉ ሰላም ማስፈን ችሏል ሲል ለመንግስቱ የዜና አገልግሎት ገልጧል። እዙ ይህንን ይበል እንጂ በክልሉ በምስራቅና በምዕራብ ጎጃም ዞኖች አንዳንድ አካባቢዎች አሁንም ውጥረት መኖሩን የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። እስር ላይ የሚገኙ ተከሳሾች የረሃብ አድማ በሽብር ወንጀል ተጠርጥረው በእስር ላይ የሚገኙ ተከሳሾች ለሶስት ቀናት የሚቆይ የረሃብ አድማ ማድረጋቸውን የቤተሰብ አባላት ገለጡ። የረሃብ አድማውን የሚያደርጉት በአማራ ክልል በንጹሐን ላይ እየደረሰ ነው ያሉትን ግድያና ሌሎች ጥቃቶች እንዲሁም በአማራ ተወላጆች ላይ እየተፈጸመ ነው ያሉትን እስር በመቃወም መሆኑንም አመልክተዋል። በሌላ በኩል በአስቸኳይ ጊዜ አዋጁ ጋር በተያያዘ በስር ላይ የሚገኙ የፌዴራልና የክልል ምክር ቤት አባላት እንዲሁም ሌሎች ግለሰቦች ከነበሩበት ስፍራ ወደማይታወቅ ቦታ ተወስደዋል ሲሉ ቤተሰቦቻቸው ተናገሩ። በዚህ ጉዳይ ላይ ከታሳሪ ጠበቆች መካከል አንዱ የሆኑት ጠበቃና የህግ አማካሪ ሰለሞን ገዛኸኝም አስተያየት ሰጥተዋል። ከመንግስት አካላት ምላሽ ለማግኘት የደረገው ጥረት ግን ለጊዜው አልተሳካም። በውጊያ ለተጠመደው የሱዳን ህዝብ አለም አቀፉ ማህበረሰብ ተጨማሪ እርዳታ እንዲሰጥ ተጠየቀ የዓለም ቀይ መስቀልና ቀይ ጨረቃ ማህበራት ዋና ጸሐፊ ናቸው ይህን ያሉት ክቡራትና ክቡራን አድማጮች ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ መልካም ምሽት ከዓለም ዙሪያ ለተሰባሰቡ ዜናዎች አሉላ ከበደን አመሰግናለሁ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሰኞ ምሽት ነሐሴ 15 2015 ዓ ም መሰናዷችን ይቀጥላል። ኤደን ገረሞ መሰናዳውን በመምራት ቆንጅ ይታዬ በአርቶቱ፣ ኤልያስ አስማረ ከስቱዲዮ በመሆን የድምፅና ምስል ቅንብሩን በማከናወን እንዲሁም ደግሞ በኤዲቲንጉ በምስልና በድምፅ ኤዲቲንግ ሲሰ አሸናፊና ግርማ ደገፋ የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያው ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ወደያዝ ነው አብይ ርዕስ እንሻጋል። ሁማን ራይትስ ዋች በሳዑዲ ወሰን ዘቦች ከየመን ወደ ሳዑዲ ድንበር ለመሻገር ሙከራ ያደረጉ በትንሹ በመቶዎች የሚቆጠሩ ኢትዮጵያውያን ጥገኝነት ጠያቂዎችና ፍልሰተኞችን ገድለዋል አለ። አድማጮች፣ ይህ ለምሽቱ የያዝነው አብይ ዘገባችን ነው። ለጊዜው ስላልደረሰ እስኪደርስ ድረስ ወደ ሌላ ዘገባና መሰናዶ እንሻገራለን። ሶስት የኦሮሚያ ክልል ሰሜን ሸዋ ዞን አቢቹና እኛ ወረዳ ነዋሪዎች በፋኖ ታጣቂዎች መታገታቸውን የወረዳው ባለስልጣን ተናገሩ። የወረዳው የኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብደተ ሀይልዬ ሶስቱ ሰዎች የአንድ ቤተሰብ አባላት ናቸው ሲሉም ተናግረዋል። አንድ በአካባቢው የሚንቀሳቀስ የፋኖ ታጣቂዎች አባል መሆኑን የገለጸ ግለሰብ በበኩሉ ውንጀላው ሐሰት ነው ሲል አስተባብሏል። ኬኔዲ አባተ ዝርዝር አለው። የኦሮሚያ ክልል ሰሜን ሸዋ ዞን አቢቹና ኛ አውረዳ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብደታ ሀይልዬ ለአሜሪካ ድምጽ በሰጡት አስተያየት የወረዳው ነዋሪ የሆኑ ሶስት የአንድ ቤተሰብ አባላት ትናንት ነሐሴ 14 ቀን 2015 ዓ ም በፋኖ ታጣቂዎች ታግተዋል ብለዋል። ዳካሌቲስ ዳንጋቴኛ ገንዳ አማንቴጎሮ ከን ጀለሙቱ ጅራ ወሰናችን ላይ አማንቴ ጎሮ የሚባል ቀበሌ አለም ትናንት በእሱ አቅጣጫ ገብተው ሦስት ሰዎችን አግተው ወስደዋል። የት እንዳደረሷቸው አይታወቅም። ሦስቱ ሰዎች አርሶ አደርና ሁለቱ ልጆቹ ናቸው። እስካሁን የት እንዳሉም አይታወቅም። ባለፈው ሳምንት ነሐሴ 11 ቀን በተመሳሳይ ስፍራ ስምንት ሰዎች መታገታቸው የተሰማበትን ዜና ጨምሮ በፋኖ ታጣቂዎች ላይ የእገታ አቤቱታ ሲቀርብ የአሁኑ ለሁለተኛ ጊዜ ነው። ሶስት ሰዎች በፋኖ አባላት ታግተዋል በሚል ዛሬ የቀረበውን ውንጀላ ተከትሎ ለአሜሪካ ድምፅ አስተያየቱን የሰጠ አንድ የፋኖ አባል መሆኑን የገለጸ ግለሰብ አስተባብሏል። በአማራ ክልል ሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ የሚንቀሳቀሱ የፋኖ ታጣቂዎች ቃል አቀባይ ነኝ ያለ አባል በሰጠው ምላሽ ውንጀላውን ሐሰት ነው ብሏል። በኛ በኩል እንደዚህ አይነት ነገር አልተደረገም። እስካሁን ድረስ ምንም የለም። ባለፈው ብቻ አውራን ያወራንበት ምናልባት የተሳሳተ ነገር ከሆነ እኛ ጋር አልመጡም። ዞሮ ዞሮ እኛ እንቅስቃሴ አላደረግንም። በእኛ በኩል የለም። ምናል ውስተር እኛ ሲጀመር ንጹ ዜጋ ለምንወስዳለን እኛ እንቅስቃሴያችን አንድ ናንድ ከስርዓቱ ጋራ ስለሆነ ከዛ ውጭ ያለ ንጹሕ ዜጋ እኮ ይመጣሉ፣ ይሄዳሉ። በግር አሁን የመኪናው ጉዞ ነው እንጂ የተገጠው በግር ይሄዳሉ፣ ይመጣሉ። እንደዛ ብንፈልግማ በጣም ብዙ ሰው መያዝ እንችል ነበረ እኮ። ጭራሽ እንደዚህ የሚያደርግም አባል የለንም። ለሱም የተሳሳተ መረጃ ነው። በጉዳዩ ላይ ከኦሮሚያ ክልል እንዲሁም ከፌዴራል መንግስት ኮሚኒኬሽን ባለስልጣናት ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ባለፈው ሳምንትም በኦሮሚያ ክልል አቢቹና ኛ ወረዳ ከሚገኝ አንድ የገበያ ስፍራ ውለው በተለምዶ አይሱዙ ቅጥቅጥ ተብሎ በሚታወቀው መለስተኛ የሕዝብ ማመላለሻ ተሽከርካሪ ወደ ወረዳው ዋና ከተማ መንዲዳ በመመለስ ላይ ነበሩ ያሏቸው ስምንት ሰዎች በፋኖ ታጣቂዎች ስለመታገታቸው ቤተሰቦቻቸውና የወረዳው ባለስልጣን ሲሆን መናገራቸውን መዘገባችን ይታወሳል። ይሁን እንጂ እነዚህ ግለሰቦች የተያዙት የአፈር ማዳበሪያ በመሸጥ ስም ስለ ፋኖ መረጃ በማሰባሰብ ላይ እያሉ ነው ሲል አንድ የአካባቢው ፋኖ ታጣቂ አባል ነኝ ያለ ግለሰብ በሰጠን አስተያየት ተናግሯል። ስምንቱን ሰዎች በኦሮሚያ ክልል መንግስት የጸጥታ ኃይሎች ተዘግቷል ሲል የገለጸው መንገድ ከተከፈተ ያለምንም ቅድመ ሁኔታ እንለቃቸዋለን ማለቱም አይዘነጋም። ሰዎቹ ደህንነታቸው ተጠብቆ እንደሚገኝ በዛሬው እለት በሰጠው አስተያየት ለማየት የገለጸው ታጣቂ መንገዱ ካልተከፈተ ቢለቀቁ ለታጋቾቹም ደህንነት አስጊ ነው ሲል መንገዱ ሲከፈት እንለቃቸዋለን ብሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የትንታኔው መጽሔት ዘገባዎችን ነው። በኦሮሚያ ክልል በአምስት ዞኖች እና በአንድ ከተማ የኮሌራ ወረርሽኝ እንደተከሰተ የክልሉ ጤና ቢሮ አስታወቀ። የክልሉ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው እንደገለጹት የወረርሽኙ መዛመትን ለመግታት እና የታመሙትን ለማከም ጥረት እየተደረገ ነው ብለዋል። ተጋላጭ ለሆኑ አካባቢዎች ልዩ ትኩረት ተሰጥቶ እየተሰራ እንደሆነ አክለው ያስረዱት ዶክተር ተስፋዬ ስርጭቱ የመቀነስ አዝማሚያ እያሳየ እንዳለም አመላክተዋል። በአንጻሩ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ በኢትዮጵያ ደረጃ የኮሌራ በሽታ ስርጭት እየጨመረ እንደሆነ ሰሞኑን አስታውቋል። ናኮር መልካ ተጨማሪ ያለው በኦሮሚያ ክልል ውስጥ የኮሌራ በሽታ ከተገኘ አንድ ዓመት ገደማ መሆኑን ያስታወሱት የክልሉ ጤና ቢሮ ምክትል ኃላፊና የህብረተሰብ ጤና ስጋት ስራ አመራር ኃላፊ ዶክተር ተስፋ የከበበው በአሁኑ ጊዜም በአምስት ዞኖች እና አንድ ከተማ ውስጥ የህብረተሰብ ጤና ስጋት ሆኖ መቀጠሉን ለአሜሪካ ድምፅ ተናግረዋል። ዶክተር ተስፋዬ እንደሚሉት በባሌ፣ ምስራቅ ባሌ፣ አርሲ፣ ምዕራብ አርሲ፣ ምዕራብ ጉጂ እና በሸገር ከተማ ውስጥ አሁንም የበሽታው ስርጭት ይታያል። ኮሌራ ነማ ኦጋጉቱ ገናነ ኦሮሚያ ኬሰት ጠርገመ ጎድኖታ አርሲ ሊጣ ኮሌራ በኦሮሚያ ክልል ውስጥ ከታየ አንድ ዓመት ሊሞላው ነው። በአርሲ፣ ምዕራብ አርሲ፣ ባሌና ምስራቅ ባሌ እንዲሁም ምዕራብ ጉጂ ውስጥ በተጨማሪም በሸገር ከተማም እንዲሁ የኮሌራ ስርጭት ታይቷል። ከዚህ ቀደም በአስር ዞኖች ውስጥ የታየ ሲሆን በአሁኑ ጊዜ ግን በበርካታ አካባቢዎች ቁጥጥር ስር ውሏል ነው ያሉት የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ። በአሁኑ ጊዜ ያለው የስርጭት መጠን እየቀነሰ ነው ቢሉም ስርጭቱ በዚህ ያህል መጠን ቀነሰ ብሎ ለመግለጽ አዳጋች የሚሆንበትን ምክንያት አስረድተዋል። ዋንቲ ኢብሳሙቀባ ኛ ኮሌራን አረየሙለቴ ዋንቦሩ ዜሮ ተ የስርጭቱ መጠን የሚገለጽበት ሁኔታ አለ። ለምሳሌ ኮሌራ ዛሬ ቢታይና ነገ ባይኖር ኮሌራ የለም ማለት አንችልም። ኮሌራ የለም ለማለት አርባ ቀናት መጠበቅ አለብን። አንድ የኮሌራ በሽታ ምልክት የታየበትና ታሞ የተኛ ሰው ሳይኖር አርባ ቀን ከሞላን ኮሌራ ከዚህ ዞን ወይም ወረዳ ጠፍቷል ማለት እንችላለን። በአሁኑ ጊዜ ግን ስርጭቱ የሚታይባቸው ዞኖች ውስጥ ምልክቶቹ አሉ ነው ያሉት። ቀድሞ በጉጂ ዞን በአዲሱ የዞን አወቃቀር ደግሞ በምስራቅ ቦረና ስር የሚገኘው ጎሮዶላ ወረዳ ጤና ጽሕፈት ቤት ምክትል ኃላፊ አቶ ነጌሳ ባሊ በአሁኑ ጊዜ የኮሌራ በሽተኛ በወረዳው እንደሌለ ጠቁመው ባለፉት ሶስት ወራት ግን ሰባት ሰዎች በኮሌራ በሽታ ሳቢያ ህይወታቸውን እንዳጡ ገልጸዋል። አማካሁን ገላት በአሁኑ ጊዜ እንደ አጠቃላይ በኮሌራ ምክንያት ታሞ ሕክምና እየተከታተለ የሚገኝ የለም። ትናንት እስካለኝ መረጃ ድረስ የደረሰንም ሪፖርት የለም። በወረዳችን ከዚህ ቀደም በኮሌራ ተይዘው የነበሩ ሰዎች ቁጥር አራት መቶ አስራ ስድስት ሲሆኑ ከነዚያ መካከልም ሰባቱ ሰዎች ሞተዋል ነው ያሉት። በሽታው በተከሰተባቸው አካባቢዎችም የታመሙ ሰዎችን ለማከምና ለህብረተሰቡ ግንዛቤ ለመስጠት የጤና ባለሙያዎች ርብርብ እያደረጉ መሆናቸውን ጠቅሰው በሃይማኖት ተቋማት በተለይ ጸበል ስፍራዎችም በሽታው ጉዳት እያደረሰ በመሆኑ ትኩረት ተሰጥቶ ለመከላከል እየተሰራ ነው ብለዋል። ዶክተር ተስፋዬ ትኩረት የሚሹ ናቸው ስላሏቸው ሌሎች አካባቢዎችም ገልጸዋል። ዋስ የአሰሚን በራድ አለስ ኮሚኒኬሽን እንደ ኮሚኒቲ ኢንጌጅሜንት ከእንጂ እንኩኒ ማናን ሐዋሳ ሳጥለሙ ማሳ በሬ ህብረተሰቡ ለኮሌራ ያለውን ተጋላጭነት አውቆ እንዴት መከላከል ይችላል የሚለው መታየት አለበት። በተለይ ወደ እምነት ተቋማትና ጸበል ስፍራ ሲሄድ ህብረተሰቡ እንዴት ራሱን መጠበቅ እንዳለበት ማወቅ አለበት። ለምሳሌ የገጠመንን ችግር ለማንሳት አንድ ሶስት ቦታ ችግር አጋጥሞናል። በወንዶ ዶዶላ እና ሸገር ከተማ ውስጥ ደግሞ ሽንቁሩ ሚካኤል በተባለ የጸበል ስፍራ ላይ ሕብረተሰቡ ለበሽታው እንዳይጋለጥ እያስተማርን ነው። ይህም ለውጥ አምጥቷል። ትልልቅ ወንዞች የሚገናኙበት አካባቢ ሸገር ከተማ፣ ባሌና ምስራቅ ባሌ እንዲሁም አርሲ ዞንንም አቋርጦ የሚሄድ የዋቤ ወንዝ የሚያቋርጥባቸው አካባቢዎች ውስጥ የኮሌራ ስርጭት ስላለ ትኩረት ሰጥተን እየሰራን ነው ሲሉ ተናግረዋል። በሌላ በኩል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኖቻ የኮሌራ በሽታ ስርጭት በኢትዮጵያ እየጨመረ መሆኑን ሰሞኑን አስታውቋል። ቢሮው በኦሮሚያ ሲዳማና ሶማሌ ክልሎች በኮሌራ ከተያዙ 16800 ሰዎች መካከል እንደ አውሮፓያኑ አቆጣጠር እስከ ባለፈው ሐምሌ ወር መጨረሻ ብቻ 212 መሞታቸውን አመልክቷል። ዩኤንኖቻ የኮሌራ በሽታ በተከሰተባቸው አካባቢዎች የህክምና ቁሳቁሶችና ሌሎችም ድጋፎች ለማድረስ እየሰራ መሆኑን ጠቅሶ በሽታውን በፍጥነት መቆጣጠር ካልተቻለ እስከ ሰባት ሚሊዮን የሚሆኑ ሰዎች ላይ ጉዳት ሊያደርስ እንደሚችል አሳስቧል። ለአሜሪካ ድምፅ ናኩር መልካ ካምቦ። በሽብር ወንጀል ተጠርጥረው በእስር ላይ የሚገኙ ተከሳሾች ለሶስት ቀናት የሚቆይ የረሃብ አድማ ማድረጋቸውን የቤተሰብ አባላቶች ገለጹ። የረሃብ አድማውን የሚያደርጉት በአማራ ክልል በንጹሐን ላይ እየደረሰ ነው ያሉትን ግድያና ሌሎች ጥቃቶች እንዲሁም በአማራ ተወላጆች ላይ እየተፈጸመ ነው ያሉትን እስር በመቃወም መሆኑንም ገልጸዋል። በሌላ በኩል በአስቸኳይ ጊዜ አዋጁ ጋር በተያያዘ በእስር ላይ የሚገኙት የፌዴራልና የክልል ምክር ቤት አባላት እንዲሁም ደግሞ ሌሎች ግለሰቦች ከነበሩበት ስፍራ ወደማይታወቅ ቦታ ተወስደዋል ሲሉ ቤተሰቦቻቸው ተናግረዋል። በዚህ ጉዳይ ላይ ከታሳሪ ጠበቆች መካከል አንዱ የሆኑትና ጠበቃና የህግ አማካሪ አቶ ሰለሞን ገዛሀኝም አስተያየት ሰጥተዋል። ከመንግስት አካላት ምላሽ ለማግኘት ያደረግነው ጥረት ግን አልተሳካም። ኬኔዲ አባተ ዘገባለው። አራት የመገናኛ ባለሙያዎችን ጨምሮ የዋስትና ጥያቄያቸው ውድቅ ተደርጎ ወደ ማረሚያ ቤት እንዲወርዱ የተደረጉ 23 የሽብር ወንጀል ተከሳሾች ከቅዳሜ ነሐሴ 13 ቀን 2015 ዓ ም ጀምሮ ለሶስት ቀናት የሚቆይ የረሃብ አድማ ላይ መሆናቸውን የታሳሪ ቤተሰቦች ለአሜሪካ ድምፅ ተናግረዋል። ስማቸው እንዲጠቀስ ያልፈለጉ አንድ የታሳሪ ቤተሰብ አባል ስለ ረሃብ አድማው ተከታዩም ብለዋል። ቅዳሜ ዕለት ያው እንደተለመደ ምግብ እያምላቸው ሄድን ስለሚሄድ አንቀበልም፣ ቀበልም ለምንድን ነው የማትቀበሉ ሚያዝ ስንላቸው በአራት ነገሮች ላይ እነዚህ እነዚህ ነገሮች እስካልቆሙ ድረስ ወይንም እንዲቆሙ በማሰብ ነው የራባድ የሆኑ እናደርገዋለን። ምክንያታቸው መንግስት በአማራ ክልል ላይ በንጹሐን ዜጎች ላይ ከባድ መሳሪያ እየጣለ ስለሆነ በአማራነታቸው ብቻ በየትምህርት ቤቱ በየተለያዩ መጋዘኖች የታፈኑ ሚወሰዱ ልጆች ስላሉ እነሱን ማስመርከት ነው አሉ። የመጨረሻው ፋኖ ማለት አሁን ገዢው መንግስት በሚለው ሌባ፣ ወንበዴ፣ አጭበርባሪ አይደለም፣ ዘራፊም አይደለም። ስለዚህ እሱን በመቃወም ነው። ፍርድ ቤት ዝግ በመሆኑ ምክንያት ከሽብር ወንጀል ተከሳሾች ጋር ከሰሞኑ በመገናኘት ላይ ባለመሆናቸው ስለ ረሃብ አድማው ከታሳሪዎቹ ዝርዝር መረጃ ማግኘት እንዳልቻሉ የገለጹት ከጠበቆቻቸው አንዱ የሆኑት አቶ ሰለሞን ገዛኸኝ በቃሊቲና ና በቅሊንጦ ማረሚያ ቤት የሚገኙት ሁሉም የሽብር ተከሳሾች በአድማ ላይ እንደሚገኙ ግን ከቤተሰቦቻቸው ማረጋገጣቸውን ተናግረዋል። ይህ በእንዲህ እንዳለ የሕዝብ እንደራሴዎቹን አቶ ክርስቲያን ታደለን ዶክተር ካሳ ተሻገርንና አቶ ዮሐንስ ቧያለውን እንደዚሁም የሚዲያ ባለሙያውን በቃሉ አላምረውን ጨምሮ ሌሎች ከአስቸኳይ ጊዜ አዋጁ ጋር ተያይዞ በእስር ላይ የሚገኙ ሰዎች ካሉበት ስፍራ ወዳልታወቀ ሌላ ቦታ ተወስደዋል ሲሉ ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። የደህንነት ስጋት ስላለብን፣ ድምፃችን አየር ላይ እንዳይውል፣ ስማችንም እንዳይጠቀስ ያሉ የቤተሰብ አባላት የሆኑ አስተያየት ሰጪዎች ዛሬ ምሳ ሰዓት ላይ እስረኞቹ ወደሚገኙበት የፌዴራል ፖሊስ ወንጀል ምርመራ ቢሮ ምሳ ለማድረስ ሄደው እንደነበር አስረድተዋል። ሆኖም እዚህ የሉም ተመለሱ ተብለን ሳናገኛቸው ለመመለስ ተገደናል ብለዋል። ወደ የት እንደተወሰዱ በስፍራው የሚገኙ የፖሊስ አባላትን ቢጠይቁም ያሉበትን ሊነግሯቸው እንዳልቻሉም ገልጸዋል። ይህን ተከትሎ ወደ ኢትዮጵያ ሰብአዊ መብቶች ኮሚሽን ሄደው ማመልከታቸውን እና ኮሚሽኑ ታሳሪዎቹ ያሉበትን ስፍራ አጣርቶ እንደሚያሳውቃቸው መግለጹንም ጠቁመዋል። ከታሳሪዎቹ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኸኝ ደግሞ እና አቶ ክርስቲያን ታደለ ዛሬ ፍርድ ቤት ይቀርባሉ የሚል መረጃ ከቤተሰብ አባላት አግኝተው እንደነበር ያስረዳሉ ቤተሰቦቻቸው ጭምር ማለት ነው እየደወሉ ሰኞ ማለትም ዛሬ ፍርድ ቤት ጠዋት ሶስት ሰዓት ይቀርባሉ የሚል ተነገሩን። ከዛም በኋላ ደግሞ በሶሻል ሚዲያም ክርስትና ክርስቲያን ታደለ ዛሬ ፍርድ ቤት ይቀርባሉ የሚል ሰማን። ቅረቡልን ባሉት መሰረት ቤተሰቦቻቸው ጠዋት ሶስት ሰዓት በፍርድ ቤቱ ቅጥር ግቢ ተገኝተው ነበር። ከፍተኛ ፍርድ ቤት አልቀረቡም። ስላልቀረቡም እንግዲህ አሁን ዘጠኝ ሰዓት ተኩል አካባቢ ነው ከዛ የወጣ ነው እና በሶሻል ሚዲያውም ቤተሰቦች ባሉት መሰረት እነ ክርስቲያን ዛሬ ፍርድ ቤት አልቀረቡም። እነ አቶ ክርስቲያን ታደለ አሁን የት እንዳሉ ሲያጣራችሁት ነገር አለ? እሱ አስቸኳይ ጊዜ አዋጁ መሰረት ጠበቃ ማግኘት እንደማይችሉ ስለተገለጸልን፣ በፊትም ብንሄድም ማግኘት ስለማንችል መኖራቸውንና ለመኖራቸውንም ማረጋገጥም አንችልም ካልገባን በስተቀር ግን ቤተሰቦቻቸው ምሳ ለማድረስ ሄደን ያው የሉም ተብለናል። ያሉት የት እንዳሉ የተነገራቸው ነገር የለም። እንደዛ ነው ያሉበት ሰዎቻቸው። የአማራ ክልልን የሰላም መደፍረስ ተከትሎ ከታወጀው የአስቸኳይ ጊዜ አዋጅ በኋላ በቁጥጥር ስር የሚገኙ እስረኞች ካሉበት የፌዴራል ፖሊስ ወንጀል ምርመራ ቢሮ ወደ ሌላ ስፍራ መዛወራቸውን፣ እንዲሁም የአማራ ክልል መንግሥትን በኃይል የመጣል ተግባር ላይ ተሰማርተዋል በሚል የታሰሩ የሽብር ወንጀል ተከሳሾችን የረሃብ አድማ በተመለከተ ከመንግስት በኩል መረጃ ለማግኘት ያደረግነው ሙከራ አልተሳካም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ሰሞኑን የተመሰረተው የማዕከላዊ ኢትዮጵያ ክልል የቡታጅራን ከተማ ማዕከል አድርጎ የተቋቋመው የምስራቅ ጉራጌ ዞኑን ጨምሮ አዳዲስ የዞን የልዩ ልዩ ወረዳና የወረዳ አደረጃጀቶችን ይፋ አድርጓል። በተመሳሳይ ሰሞኑን የተመሰረተው የደቡብ ኢትዮጵያ ክልልም እንደዚሁ ተመሳሳይ አደረጃጀቶችን ፈጥሯል። የአሜሪካ ድምጽ ያነጋገራቸው አንዳንድ ምሁራን በበኩላቸው የመዋቅር ማሻሻያው ብቻውን ግብ አለመሆኑን ገልጸው የመዋቅር ጥያቄዎች እንዳይቀጥሉ የዋና ከተሞች ምርጫና የሀብት ክፍፍል በጥንቃቄ እንዲመራ ሲሉ ጠይቀዋል። ዮናታን ዘብዲዮስ ተከታዩን ልኳል። የቡታጅራ ከተማን ጨምሮ በጉራጌ ዞን ምስራቃዊ አካባቢዎች የሚገኙ የመስቃን፣ የምስራቅ መስቃን፣ የሶዶና የቡይ ወረዳዎች እንደዚሁም የኢንሴኖና የሶዶ ከተማ አስተዳደሮች በዞን የመደራጀት ጥያቄ ሲያቀርቡ ቆይተዋል። በአዲሱ ማዕከላዊ ኢትዮጵያ ክልል በዞን መዋቅር እንዲደራጁ ከተፈቀደላቸው ውስጥ አንዱም የተጠቀሱት አካባቢዎች የመሠረቱት ይኸው የምስራቅ ጉራጌ ዞን ነው። አዲሱ አደረጃጀት መፈቀዱ በነዋሪዎች ዘንድ ደስታ መፍጠሩን አስተያየት የሰጡት የቡታጅራ ከተማ ነዋሪ አቶ ሻረፋ ድልቹ ተናግሯል። ሰው ሲጠይቀው ሲያስበው ሲፈልገው የነበረው ጥያቄ ሲመለስለት እጅግ በጣም ከፍተኛ የሆነ ደስታ ነው ተሰማን። ሁሉም ህዝቦች ማለት ነው አጠቃላይ ይሄ ውጤትን የሁሉም ህዝቦች በዘመናት ሲጠይቅ የነበረ ጥያቄ በጋራ ሆኖ የተገኘ ውጤት ነው። ብዙ ክልል በልዩ ወረዳ ለመደራጀት ሲጠይቁ የነበሩ የቀበናና የማረቆ ወረዳዎችም በልዩ ወረዳ እንዲደራጁ ተወስኗል። በሌላ በኩል የየም ልዩ ወረዳ ዞን ሆኖ እንዲደራጅ የተወሰነ ሲሆን የጣምባሮ ብሔረሰብ አስተዳደር ደግሞ ራሱን ችሎ በልዩ ወረዳነት እንዲደራጅ ተወስኗል። ሰሞኑን የተመሠረተው የደቡብ ኢትዮጵያ ክልልም እንደዚሁ አዳዲስ የአደረጃጀት መዋቅሮችን ይፋ አድርጓል። በዞን የመደራጀት ጥያቄ ሲያቀርቡ ከነበሩት ውስጥ አንዱ የሆነው የአማሮ ልዩ ወረዳ በዞን መዋቅር እንዲደራጅ ተወስኗል። በውሳኔው የአካባቢው ነዋሪዎች መደሰታቸውን ወይዘሮ ካሰቻባ ተገልጿል። የኮሬ ለብዙ አመታት ጥያቄ ነበረ እና ተመለሰልን፣ በጣም ደስ ብሎናል። እንግዲህ ያው ህዝቡ ብዙ ወንድማት ተጠሚ ነው፣ ብዙ ይፈልጋል። ዞን ሲመጣ ደግሞ ብዙ የበለጠ ለውጥ እናገኛለን ብለን በደስታ ስንጠብቅ ነበረ። ህዝብ ቁጥር እንግዲህ ያው ከሚጠበቀው በላይ ነው። ለምንድን ነው ማይሰጠው የሚለውን ነገር በጣም ሰፊ የሆነ ክርክር ብዙ ነገር የነበረበት ነው እና ሲመለስ በጣም ነው ህዝቡ ሁሉ ደስ ያለው፣ አርሶ አደሩም። በዞን ከመደራጀት ጥያቄ ጋር በተያያዘም በተነሳ ግጭት የብዙ ሰዎች ህይወት ያለፈበትና ንብረት የወደመበት የድራሽ ልዩ ወረዳም ወደ ዞን ከፍ ብሎ እንዲደራጅ ተወስኗል። በዚህም በአካባቢው ከፍተኛ የደስታ ስሜት መፈጠሩን ከነዋሪዎቹ አንዷ ትሁነሽ ዘካራሽ ተናግረዋል። በጣም የሚገርም ነው። አሁን የጓቶ የሚባል ቀበሌ ላይ ውዬ የመጣው ነው። ሰው በጣም ደስተኛ ነው። የሚገርም ነገር እንደው በቃ ደስታውን በእምባ ነው የሚገልጸው። እንኳን ደስ አለ፣ እንኳን ደስ ተብሎ መተቃቀፍ፣ መሳሳም ነው። ብታሄድ ያለው ነገር በጣም ነው ደስ የሚል። በተመሳሳይ የባስኬቶ የቡርጅና የአለ ልዩ ወረዳዎችም እያንዳንዳቸው ዞን እንዲሆኑ ተወስኗል። የክልሎቹ ማደራጃ ፕሮጀክት ጽህፈት ቤት ምክትል ኃላፊም አቶ ኑርዬ ሱሌ በዞን የመደራጀት ጥያቄዎች በተለያዩ ጊዜም ተደጋጋሚ ሲቀርቡ የቆዩና የህዝብን ተጠቃሚነት ከግምት በማስገባት የተመለሱ መሆናቸውን አብራርቷል። አንድ ዞን ብቻ የነበረው የደቡብ ኦሞ ዞንም ለሁለት ተከፍሏል። በዚህ መሠረት የማሌ፣ የሐመር፣ የብና ጸማይ፣ የሰላማጎም የኛንጋቶምና የዳስነች ወረዳዎች እንዲሁም የቱርሚ ከተማ አስተዳደር በጋራ አንድ ዞን እንዲመሰርቱ ተወስኗል። የደቡብ አሪ፣ የወባ አሪም፣ የባካ ዳውላ፣ የሰሜን አሪ ወረዳዎች እንዲሁም የጂንካ ከተማ አስተዳደርና የገሌላ ከተማ አስተዳደሮች ደግሞ ሁለተኛውን ዞን ይመሰርታሉ ማለት ነው። የደቡብ ክልል ባለሥልጣናት፣ ጥያቄዎቹ በሚቀርቡበት ወቅት በአዳዲሶቹ ክልሎች ምላሽ ይሰጣችኋል በማለት ሲመልሱ መቆየታቸው ይታወሳል። አቶ እሳያስ ከተማ የተባሉ አስተያየት ሰጪም በአዳዲሶቹ መዋቅሮች ደስተኛ መሆናቸውን ገልጸው፣ ግብ ባለመሆኑ ለህዝብ የልማትና ተጠቃሚነት ጥያቄ ትኩረት እንድሰጥ ጠይቀዋል። በቀጣይ የዞን ጥያቄ ልመለስ በራሱ ይህን ችግር ይቀርሳል የሚል እምነትም አይኖረንም። ምክንያቱም መዋቅር አንድ መንግስት በዛ ቤትም አድሬስ የሚያደረግበት ነው። ህዝቡ አድሬስ የሚያደረግበት ነው ያለው ንስ ከዛ ውጭ የኛ ሀላፊነት የኛ ኮሚትመንት ነው ያለው። በተለይ ኮሚትመንት ባለመኖር ሚኒስት ይኖራል። በተለያዩ ሁኔታዎች ሲናክትም ሊኖር ይችላል። አድሬስ ማድረግ ያለብን ከእርሳ እስካሁን ለተጎዳ ማህበረሰብ ነው። አዳዲሶቹ መዋቅሮች ይፋ የተደረጉት የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ምክር ቤቶች የቀረበላቸውን የውሳኔ ሀሳብ ማጽደቃቸውን ተከትሎ ነው። ባለፈው አርብና ቅዳሜ በተካሄደው የክልሎቹ የመስረታ ስነስር ስነ ስርዓት ላይ የደቡብ ኢትዮጵያ ክልል አቶ ጥላሁን ከበደን የክልሉ ፕሬዚዳንት አድርጎ ሾሟል። በወልቂጤ ከተማ የተደረገው የመጀመሪያው የማዕከላዊ ኢትዮጵያ ክልል ምክር ቤት ጉባኤ ደግሞ የቀድሞውን የፌዴራል ፖሊስ ኮሚሽነርና የብሔራዊ መረጃና ደህንነት አገልግሎት ምክትል ዲሬክተር አቶ እንደሻው ጣሰውን በምክትል ርዕሰ መስተዳድር ማዕረግ የክልሉ ርዕሰ መስተዳደር አድርጎ መርጧል። የቀድሞ የደቡብ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋጠር ሰርሞሎ የማዕከላዊ ኢትዮጵያ ምክር ቤት ዋና አፈ ጉባኤ ወይዘሮ ፀሐይ ወራሳ ደግሞ የደቡብ ኢትዮጵያ ክልል አፈ ጉባኤ ሆኖ ተመርጧል። የማዕከላዊ ኢትዮጵያ ክልልም ነባሩን የደቡብ ብሔር ብሔረሰቦችና ሕዝቦችን ክልል መልሶ በማደራጀት የጉራጌም የስልጤ የከምባታም የሀዲያ የአላባና የየም ዞኖች እንዲሁም የጠንባሮ ልዩ ወረዳን በመያዝ የተቋቋመ ክልል ነው። የሀዲያ ዞን ዋና ከተማ የነበረችው ሆሳና ደግሞ የክልሉ መስተዳደር መቀመጫ እንድትሆን ተወስኗል። በሌላ በኩል የደቡብ ኢትዮጵያ ክልል ርዕሰ መስተዳደር መቀመጫ ወላይታ ሶዶ ከተማ እንዲሆን ተወስኗል። አርባ ምንጭን ጨምሮ ሌሎች አምስት ከተሞችም ተመርጠዋል። ይሁን እንጂ የከተሞች ምርጫ በተለይ በካምባታ ዞንና በአርባ ምንጭ አካባቢዎች ከወዲሁ የፍትሐዊነት ጥያቄና ተቃውሞ አስነስተዋል። የአሜሪካ ድምፅ ያነጋገራቸው በዋቸውም ዩኒቨርሲቲ የሥነ ዜጋና ሥነ ምግባር ትምህርት ክፍል ኃላፊና የውጭ ግንኙነትና የዲፕሎማሲ መምህርና ተመራማሪም አበራ ሄቢሶ የተደረገው የክልል አወቃቀር አንዳንድ የሕዝብ ጥያቄዎችን ለመመለስ ያለመ ቢሆንም የማዕከል ምርጫ እንደዚሁም የሀብትና የስልጣን ክፍፍል ወደ ግጭት እንዳያምሩ መጠን አለባቸው ሲሉ ተናግሯል። ቢሮዎቹ ይድረሱ የሚል አይነት አስተሳሰብ አለ። ይሄም ምን ያህል ዘላቂ ነው የሚለውም ሌላ ጥያቄ ወደፊት ሊያስነሳ የሚችል ሆኖ ነው የሚገኘውና ህዝቡ ጥያቄ እያነሳ ነው። በክልል የመደራጀት ጥያቄዎች ዳግም እንዳያገረሹ ጥንቃቄ ያስፈልጋል ያሉት ደግሞ በድረዳዋ ዩኒቨርሲቲ የህዝብ አስተዳደርና ልማት ጥናት መምህር ሁለመን አይለገሰ ናቸው። የክልልነት ጥያቄዎች በተለያየ በተለያየ ምክክርም በተለያየ ምክንያትም ተነሶ ፋይናሊ በክላስተር ይዋቀሩ የሚለው ነገር አክሰፕት ተደርጎ ወደዛ ተኪዷል። ነገር ግን አሁንም ደግሞ ይሄ ዲሳይድ ተደርጎ የመጣበት ወይ ፌር አይደለም የሚል ነገር ነው። እነኚህ ጥያቄዎች መመለስ ካልቻሉ ያው ሰው የሰውኛ ባህሪም ስለሆነ እንደዛ አይነት ነገሮች ይመጣሉ የሚል ስጋት አለኝ። አሁንም በተለያየ ጎራ ስናይ እንደዛ አይነት ሙቭመንቶችም አሉ። ሀምሳ ስድስት ብሄር ብሔረሰቦችና ህዝቦችን በመያዝ ለአመታት የዘለቀውና ትንሿ ኢትዮጵያ በመባል ይታወቅ የነበረው የደቡብ ብሄር ብሔረሰቦችና ህዝቦች ክልል ህልውናው በይፋ ያበቃው ባለፈው ቅዳሜ ነሐሴ 13 ቀን 2015 ዓ.ም ነው። ሲዳማ፣ ደቡብ ምዕራብ ኢትዮጵያ፣ ደቡብ ኢትዮጵያና ማዕከላዊ ኢትዮጵያ በተሰኙ አራት ክልሎችም ተተክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መሰናዷችንን ነው። ስርጭቶቻችን በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ሀምሳ ሰባት ዲግሪ ዌስት ላይ የሚተላለፍ ይሆናል። አብራችሁን ስለሆናችሁ እናመሰግናለን። የመጀመሪያው ምዕራፍ አጠናቀን ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ ነን። የመጀመሪያው ዘገባችን ሐኪሞን ይጠይቁ ነው። በምሽቱ የሐኪሞውን የጠይቁ መሰናዷችን ለአንጎል ውስጥ የደም ስሮችን ለመዘጋትና ለድንገተኛ የልብ ሕመም የሚያጋልጠው ኮሌስትሮል የተባለ ንጥረ ነገር መጠን እንዲቀነስ የሚያደርገው መድኃኒትና ሌሎች ምርታዎችን ይመለከታል። ሙያዊ ትንታኔውን የሚሰጡን ደግሞ ፕሮፌሰር ብስራት ሀይለ መስቀን በዋሽንግተን ዲሲ የሆዋርድ ዩኒቨርሲቲ የክሊኒካልና ፋርማሲ ሳይንስ መምህርና እንዲሁም ደግሞ የትምህርት ክፍሉ ምክትል ሊቀመንበር ናቸው። ካሉላ ከበደ ጋር ቆይታ አድርገዋል። ፕሮፌሰር ብስራት በደም ውስጥ በትክክለኛው መጠን ሲሆን ሰውነታችን ለሴሎች መስሪያ የሚጠቀምበትን መጠኑ ደግሞ ሲበዛ ለልብ ህመም የሚያጋለጠውን ኮሌስትሮል በመባል የሚታወቀውን ስብ መሰል ንጥረ ነገር በሰውነት ውስጥ በዝቶ ሲገኝ ለመቀነስ የሚረዳ አዲስ መድኃኒትን ይመለከታል። ለመሆኑ ይህ መድኃኒት የቱን ያህል ውጤታማ ይሆን በተለይ የልብ ህመምና ስትሮክ የተባለውን የአንጎል ውስጥ ደም መዘጋት በመቀነሱ ረገድ የቱን ያህል ተስፋ ሰጪ ሆኖ አገኙት? አዳዲስ መድኃኒቶች በተለያየ አንግል እየመጡ ነው። በተለይ ኮሌስትሮልን በሚመለከት በቅርብ የወጡ መድኃኒቶች አሉ። በስድስት ወር አንዴ የሚሰጡ መድኃኒቶች አሉ። እንግዲህ ሁለት መድኃኒቶች ተፈቅደው በገበያ ላይ ነው ያሉት። አሁን ያነሳኸው ፒሲ ኤስኬ ናይን የሚባል ነው። እሱ ሰውነታችን ራሱ በተፈጥሮ ኮሌስትሮሉ ደሞ በሚበዛበት ጊዜ ምክንያቱም ከበዛ መጠራቅም ይጀምርና ደም ስሮቹ ላይ እየተኛ ይጠነክርና በሽታ ያመጣል። ያበልከው ስትሮክ ያመጣል። ሀርታታክ ያመጣል። ለፕሮዚካ ያመጣል። ለብዙ ሰዎች መሞት ምክንያት ይሆናል። ያ እንዳይሆን ይህን ኮሌስትሮል መቀነስ ነው እንግዲህ አንዱ ትልቁ። እነዚህ መድኃኒቶች የሚሰሩት ሁለት መድኃኒቶች ያልኳቸው እና ይህንን የሚያወጣ አንድ ኤንዛይም አለ። ያንም ኤንዛይም ያጠፈዋል። ከሰውነታችን ከሰውነት ጊዜ በኋላ ኮሌስትሮሉ ቶሎ ቶሎ ከሰውነታችን በተፈጥሮ እንዲወጣ ስለሚያደርገው ደም ውስጥ ያለው ኮሌስትሮል መጠን እንዲቀንስ ያደርገዋል ማለት ነው። አሰራሩ እንደሱ ነው። ጥሩነቱ በየቀኑ የሚወሰድ ነገር አይደለም። አንደኛው በሁለት ሳምንት አንዴ ነው። አንደኛው ደግሞ በወራ አንዴ የሚሰጥ ነው። እና ግን በጣም የሚሰራው በጣም ኢፌክቲቭ ስለሆነ እና ዋጋውም ውድ ስለሆነ ብዙዎቹ ሌሎች መድኃኒቶች አሉ። ስታቲንስ የምንላቸው እንደ ሉፒቶር እንዲመሳሰሉ እነሱ እነሱ ወስዶ ካቃተው ነው ወደዚህ መድኃኒት መጠቀም የሚያደርገው እንጂ የመጀመሪያ ሰው ለመጣ አደለም የሚሰጠው። በዛ ነው አፕሩቭ የተደረገው እዚህ ሀገር። ሌሎች ሰባት የሚሆኑ ተመሳሳይ ስራ ያላቸው መድኃኒቶች በጥናት ላይ ነው ያቸው ያሉት እና የተወሰኑት በቅርቡ ወደ ገበያ መምጣት ይጀምራሉ ማለት ነው። እንግዲህ ቀደም ብዬ እንደጠቆምኩት በአዳዲስ መድኃኒቶች እና የሕክምና ግኝቶች ላይ ያተኮረው ይህ ፕሮግራማችን አንድ ሰው መድኃኒቱን መውሰድ እና አለመውሰዱን የሚያረጋግጥ ወይም ደግሞ በተወሰደ ጊዜ ምልክት የሚሰጥ፣ ሰዎች መድኃኒታቸውን እንዳይዘነጉ የሚረዳ እንክብል መሰራቱን ነው የሚገልጸው። ይልቁንም ደግሞ በአእምሮ ህሙማን ወይም ደግሞ ድብት የተባለውን ህመም አይነት ያላቸው ሰዎች ይበልጡን ተጠቃሚ ሊሆኑ ይችላሉ የሚል እምነት ነው ያሳደረው። እስኪ ስለ ሱስ ምን ይነግሩናል? የቱን ያህል አመርቅ ይሆን? ሪሊፋይ ማይሳይት ይባላል። ሰዎቹ አሁን እንዳልከው ሲውጡ ታብሌቱ ውስጥ ሴንሰር አለው። ክብል ወዳችን ሲገባ እና ሲሟሟ ያ ውስጡ ያለው ሴንሰር ይጋለጣል ማለት ነው። ሲጋለጥ ኤሌክትሮኒክ ሪ ኢሚት የሚያደርገው ነገር አለ፣ የሚረጨው ነገር አለ እና በሽተኛው ሰውነቱ ላይ የሚለጥፈው ፕላስቲክ ነገር አለ። ታችም ሆነው ሰውነቱ ላይ ያንን የሚረጨውን ነገር፣ ያ ፕላስቲክ የተለጠፈው ሰውነት ላይ ያንን ሴንስ ሲያገኝ ደግሞ ወደ ሞባይል ስልካችን ወደ ኮምፒውተር ወደ ፈለገው ማስተላለፍ የመቻል ሀይል አለው ይሄ ነው እንግዲህ ሰው ስለዚህ ልክ ኤግዛክትሊ ሰውየው በሚውጥበት ጊዜ ልክ መሟሟት ሲጀምር ያንን ታይም ነው የሚያስተላልፈው ስለዚህ ይሄ ለምንድነው ኢምፖርታንት የሆነው በተለይ የአእምሮ በሽተኞች ላይ ያው ሁላችንም እንደምናውቀው ነው ለሶስት ነገሮች ነው የተፈቀደው አንደኛ ለስኪዞፍሬኒያ የሚባል ሁለተኛ ደግሞ ባይፖላር የሚባል በሽታ አለ ለዚ የአእምሮ በሽታ ነው ሶስተኛ ደግሞ ተጨማሪ የሆነው ሜጀር ዲፕሬሽን የምንለዋለ ክሊኒካል ዲፕሬሽን ለእሱ ለሚሆኑ ነው። ይሄ ለምንድን ነው ብዙ ጊዜ እንደ ሌሎች ሰዎች ሳይሆን የአእምሮ በሽተኞች ብዙ ጊዜ በሽታ እንዳለባቸው አያውቁትም እራሳቸው። ሌላው ሰው ያውቅላቸዋል እንጂ ራሳቸው ስለማያውቁት መድኃኒት ያስፈልገናል ብለው አያስቡ እና ሐኪም ጋር ሲሄዱ መድኃኒቱ አልፈራም እያሉ ሐኪሞች ወይ መድኃኒት ይቀይራሉ ወይ ዶዙን ይጨምራሉ። ስለዚህ ያ ብዙ አይነት ኮንፊዥን ስላለ ያንን ለመቀነስ በሚል ነው ይሄ መድኃኒት የተሰራ። አንዳንድ ሰው ፕራይቬሲያችንን በሚል ቅሬታ የሚያሰሙ ሰዎች አሉ። ግን ይሄ በተለይ እንደዛ ለመድኃኒት ለመውሰድ ለሚያስቸግሩ ሰዎች በራሳቸው ቁጥጥር ስር ያልሆነ ወይም በአእምሮ በሽታ ለተነኩ ሰዎች ሶሉሽን ተብሎ ነው የመጣው ቴክኖሎጂ አለ። ይሄ እንግዲህ የመጀመሪያው መድኃኒት ነው ስንጠቀምበት ማለት ነው። ፕሮፌሰር ብስራት ተከታዩ ጥያቄ የሰውነታችን የበሽታ የመከላከያ ዘዴ ራሱ ሰውነትን ከሚጎዳባቸው የህመም አይነቶች ወይም በመጉዳቱ ከሚፈጠሩ የህመም አይነቶች የሚመደብ ነው መልቲፕል ስክሎሮሲስ የተባለው እና ይህ ከበሽታ መከላከያ ዘዴያችን የሰውነታችን የነርቭ ሽፋኖች የሚበላበት የሚያጠቃበት ሁኔታ የሚፈጠርበትን የሚረዳ መድኃኒት ስለመገኘቱ ነው። በአይጦች ላይ የተደረገ ሙከራ ያረጋገጠው እነኛን ተጎድተው የጠፉ የነርቭ ሽፋኖች መልሶ መተካት የሚያስችል ውጤት ሰጥቷል የተባለ ተስፋ ያሳደረ የመድኃኒት አይነት ነው። በሳይንስ ጥናቶቹ መግለጫ ላይ ያየ ነው። ስለዚህ ስለዚህስ ምን ይነግሩናል ነው መልቲፕስ ስክሌሮሲስ ያው ብዙ ጊዜ የነርቭ በሽታ ነው። በሽታው ለብዙ ጊዜ ሰዎችን ካለ ስንኩል እንዲሆኑ በዊልቸር እንዲሄዱ ካልሆነም ደግሞ የባሰ ሲመጣ ደግሞ ወደ ሞት የሚያደርስ በሽታ ነው። ብዙ ጊዜ የሚያጠቀውን ደግሞ ወጣቶችን ነው። በጣም የተወሰኑ ፌመስ የሆኑ ሰዎች በዚህ በመርትት ስክለሮሲስ አፌክትድ ሆነዋል። እንደ ኢትዮጵያ በኢኩዌተር አካባቢ ያሉ በሙቀታ ጠር ያሉበት ጸሐይ ዳይሬክትሊ በሚያገኙበት ሀገሮች ላይ ብዙ ባይከሰትም በዚህ በዌስተርን ካንትሪስ በዩሮፕ በጣም ፋፋ ያለ በሽታ ነው እንዳልከው፣ የበሽታው ዋናው ችግር ነርቮቹን ዙሪያውን የሚሸፍናቸው ሽፋን ከበር አላቸው ፕሮቴክት የሚያደርጋቸው እና ነርቮች ቶሎ ቶሎ እንዲገናኙ እርስ በርሳቸው መልእክት እንዲተላለፉ እንደ ቴሌፎን ማለት ነው። የሚያገናኙት ሜሴጃቸውን የሚያፈጥነው ሽፍን አላቸው። ምክንያቱ ምን በማይታወቅ ሁኔታ ሰውነታችን እነዛን ሽፋኖች ማይሊን ሽፍ ይባላሉ አታክ ያደርጋቸዋል እና በምን ምክንያት እንደሚጎዳቸው መነሻው ምን እንደሆነ እንዴት እስ እንደሚቀጥል የምናውቀው ነገር የለም እና እነዛ ነርቦች ሽፋናቸው ስትነሳ እርስ በርሳቸው መነጋገር እያቃሳቸው ብዙ ችግር ይመጣል ማለት ነው። እኔ አሁን አንድ ዕቃ ለማንሳት እጄን ስዘነዝር ከአእምሮ ወደ እጄ ያ መልእክት ተላልፎ ነው ዕቃ የማነሳው። ያ መልእክት ካልተላለፈ እንዴት አድርጎ ነው እጄ የሚንቀሳቀሰው? እና በተለይ በእግራቸው የተለያዩ በሽታዎች በዚህ ምክንያት ይመጣሉ። እና እስካሁን የነበረው ሕክምና በመልቲፕል ስክሌሮሲስ ያ ሰውነታችን ውስጥ ያለው የነርቮቹን ሽፋን ዳሜጅ እንዳያደርግ ኢሚን ሲስተማችንን የሚያስቆም ነው። አብዛኛው መድኃኒት እስከ ዛሬ ያለው ማለት ነው። እሱ አታክ እንዳያደረገው እንግዲህ፣ አዲሱ ነገር አሁን ምንድን ነው? ኦኬ እሱን ታውጥ ወይም ተጨማሪ ራሱ ማይሊን ሼቹ እንደገና ቢልድ ማድረግ ብንችል እኮ አታክ እንቢደረጉ እንደ አዲስ መሙላት ይችላሉ። ይሄ ቲዎሪ የቆየ ነው። ግን ውጤት ያለው ነገር እስከ ዛሬ አልታየም። እንደ ታሰበ አልተደረገም። አሁን በቅርብ እንግዲህ የተገኙት ነገሮች ምንድን ናቸው? አዎ ማድረግ ይቻላል። ይሄ ማይሊን ሲፕ የሚባለውን ከፕሮቲን የተሰራ ኬሚካል ነርቮቹን የሚሸፍነውን እንደገና ሲንትሳይዝ የሚያደርጉ ሆተሳዎች አሉ የሚል ነው። በዚህ ሳይንስ ጥናት ላይ የታየው ማለት ነው። ሕክምና እየሰፋ እየሰፋ ለእያንዳንዳችን ስፔሲፊክ የሆኑ ነገሮች እየተፈጠሩ ነው እና በተለይ እንደ ኤአይ ደግሞ ጨምርበት እሱ ደግሞ የበለጠ ነገሮችን ሲምፕሊፋይ እያደረገ አንድ ሺህ ሰዓት የሚፈጀውን በአንድ ሰከንድ እየጨረሰ በተለይ ጂኔቲክ ቴስቶችን ሪዛልቱን፣ ላብ ቴስትን አናላይዝ አርጎ ስለሚያመጣልን ይሄ ሁሉ ጥሩ ጥሩ ነገር ነው እና ኤክሳይቲንግ ታይም እንዳልከው ማለት ነው። የአሸንዳ በዓል በሰሜኒቱ የአገሪቱ ክፍል ከከፍተኛ ስፍራ ከሚሰጣቸው የልጃገረዶች በዓላት መካከል አንዱ ነው። በዓሉ ከነሐሴ አጋማሽ ጀምሮ የሚከበር ሲሆን ልጃገረድ ሴቶች በዋነኝነት የሚሳተፉበትም ነው። ሙልጌታ ጽብሃ በዋዜማው ከወጣቶችና ከአዋቂዎች ጋር ቆይታ አድርጎ ያሰናዳው ዘገባ ይቀጥላል። የአሸንዳ በዓል ለማክበር ከአዲስ አበባ ወደ መቀለ ከተማ እንደመጣች የገለጸችው ሰላማዊ ተካም ከአራት ዓመታት በኋላ በበዓሉ ምክንያት ቤተሰቦቿን ማግኘት መቻሏ ገልጻለች። ከአራት ዓመት በኋላ ማለት ተከበረው ከአዲስ አበባ ነው የመጣሁት። በጣም ደስ ይላል። አሸንዳ ብቻ አይደለም አሁን እያከበር ነው ያለ ነው። ከአራት ዓመት ከቤተሰብ ጋር ተለያይተህ፣ ከዛ ሁሉም አትወጥተህ፣ በሰላም ወደ ሀገር መግባት፣ ቤተሰብን በሰላም ማግኘት በራሱ ከአሸንዳ በላይ ደግሞ ሌላ ነገር የሚፈጥርብህ አሸንዳም ብቻ አይደለም። ድሮ ለአሸንዳ ለመጨፈር ባህሉ ለማክበር ነው። አሁን ግን ያለውን ሁኔታ ለማየት፣ ቤተሰቦች ጋር ለመገናኘት ስለሆነ የዘንድሮ አሸንዳ ደግሞ ከአራት ዓመት በኋላ የተለየ ማለት ነው። አሁን ከአዲስ አበባ ነው የመጣሁ። ከሐዋሳ ነው የመጣችው አንድ ሀቴ ደግሞ ከመቀሌ ነች አራታችን ትናማትሽ ነ ከአራት ዓመት በኋላ ነው ቤተሰብ ጋር ኢብን የተገናኘ ነው ማለት ስለዚህ ለእኛ አሸንዳ አሸንዳ ብቻ አይደለም። አሁን እያከበር ነው ያለው እርግጠኛ ነኝ ለሁሉም የትግራይ ሕዝብ አሁን የአሁኑ አሸንዳ የተለየ ነው። ምክንያቱም ከዛ ሁሉ ነገር ወጥተህ እንደዚህ በፍቅር ደግሞ ማክበር የተለየ ስሜት አለው። ለበዓሉ ማድመቂያ ጌጣጌጦች ለመግዛት በመቀለ አድሐቂ በተባለ ገበያ ያገኘኋት ሰላማዊት ለራሷና ለቤተሰቦቿ በቂ የሆነ የአሸንዳ ጌጣጌጦች ማግኘቷ ትናገራለች ተናግራለች ይሄ አንገት መስቀል ገዛን አሁን አንባር እየገዛን ነበር ይሄንም ገዛን እንደምታይ ነው ለልጆቻችንም አሁን ከበሮ እየገዛን ነው ሁሌም እንደዚህ ሰላም ከዛ ያንን ነገር እግዚአብሔር አስረስቶ በፍቅር ትግራይ ብቻ አይደለም ሰላም የምንመኘው ለሁሉም ሀገር ነው ሰላም ምክንያቱም እኛ በዛ ህይወት አልፈናል ሌላው በዛ ህይወት እንዲቀጥልም ጦርነትም እንዲሆን አንፈልግም ለመላው ኢትዮጵያ ሰላም ተፈናቃዮች በየሀገራቸው እንዲመለሱ በየቤቱ እኛ ደስ ብሎን ቤተሰብ አግኝተን ደስ ብሎናል እነሱ ወደ ነበሩበት ወደ ቤታቸው እንዲመለሱ ለሀገራቸው እንዲያበቃቸው ሁሉም ሀገር ሰላም እንዲሆን አቶ ገበያው አባይ የተባሉ በሀገር ባህል ልብስ ስራ እየተሰማሩ በበኩላቸው ያለፉት አመታት ለትግራይ ህዝብ ከባድ ነበር ብለው ዘንድሮ ሰላም እየሰፈነ በመሆኑ ስራ ጀምረናል ብለዋል። ለአሸንዳ በዓል እንግዶች ወደ መቀለ ከተማ እየገቡ ናቸው ያሉት አቶ ገበያው የሀገር ባህል ልብሶችም ተጠቃሚዎች እየጨምሩ እንዳሉ አብራርተዋል። እኛ ሶስት አመት የሚባል ስራ አልሰራ ነው። ስራ የሚባል አልነበረም። ማሸንዳም አይዘከርም ነበር እንኳን አሸንዳ ሊዘከር ራሱ እኛ የት እንደምንውል አናቅም ነበር። አሁን ግን ያው ትንሽ ሰላማው ሰላም ትንሽ እየሆነ ስለመጣ ስራ ይጀምረናል እና አሁን እንግዶች እየመጡ ነው። ትንሽ ከአዲስ አበባም ከውጭም ዲያስፖራም ትንሽ ትንሽ እየመጣሉ እየሞከሩ ዝሪያም አለ፣ ድርባድም የሚባል አለ፣ ከጥጥ የሚሰራ ከፈትር አለ። ያው የተለያየ አይነት ነው። ሰላሙ እንዲቀጥል የድሮውን እንዲመጣ ሰላም ቀላል አይደለም። ሰላም ሁሉም ወጥተህ ትገባለህ። ያው ልጆችን ቤተሰብ ሁሉ ትገናኛለህ። ያለ ሰላም ጥሩ አይደለም። ያው ሁሉም አይተነዋል። ስለዚህ ያ ሰላም መቀጠል አለበት። የአገር ባህል ልብስ እየገዛች ያገኘኋት መርሃዊት ካህሳይ የተባለች የአሸንዳ በዓል ተሳታፊ በበኩሏ በጣም ቆንጆ ነው እንደዚህ አልጠበኩትም ነበረ፣ ግን በጣም ቆንጆ ነው። የአንገት የጆሮ ቀሚስ ሽፎኖች ያበሻ ቀሚስ አሁን እየገዛው ዋጋው ትንሽ ውድ ነው ተወዷል። አሁን የተባልኩት ያበሻ ቀሚስ ከ20 ሺህ ብር ከዛም በላይ ወቸዋሉ። መካከለኛ እስከ 120013 አለ፣ ከዛም ሚያንስ ይኖራል። ቀጣይ ምኞት ደግሞ ለሚቀጥለው ዓመት ከቤተሰብ ጋር ሰብሰብ ብለን በፍቅር በሰላም ሁሉም ሰላም ሆኖ ቤተሰብ ያጣው ቤተሰቡን አግኝቶ ሁሉም በሰላም በደስታ በፍቅር አንዱ ለእንጥና በሴቶች የጸጉር ማስዋብ ስራ የተሰማራች ትዕግስት አባትም ለአሸንዳ በዓል በተቋሟ 18 ሽሩባ የሚሰሩ ባለሙያዎች በማዘጋጀት ለአራት ተከታታይ ቀናት ቀንና ሌሊት የአሸንዳ ሴቶች እያስዋቡ እንደሚገኙ ገልጻለች። በቃ ያሸንዳ የድሮ ባህላችን ነው እየተሰራ ያለው አሁንም የአሸንዳ ማለት ጋሜ፣ ኖርማል ግልብጭ የሚባለው ድርማሙ ያለበት ከስር አለ አሳ የሚባል አለ። ብዙ አይነት ሹሩባ አሉ። ቀጫጭኖች፣ እነዚህ ላሽ እንደሚሆኑ ነገሮች እነሱ እየተሰሩ ነው። አሁን ሁለት ቀናችን ነው። ቀንና ሌሊት ቁመን እንደዚህ ማለት ነው። ሁለት ቀን ደግሞ አለን። አራት ቀን ሙሉ ቀንና ሌሊት ቁመን እናሳልፈዋለን። ወረፋ ያልደረሰው ደግሞ በእለቱም እስከ ግማሽ ቀን ይሰራል ማለት ነው። ከሌላ ጊዜ በተለየ እጥፍ ነው የጨመር ነው። ሹሩባ ሰሪዎች ብቻ ሰባት ስምንት ነበሩ። አሁን አስራ ስምንት ናቸው። ለበዓሉ ለማዳረስ እየሞከረ ነው፣ ግን እንደዛ አድርገንም እየተዳረሰ አይደለም። እንግዶችም እየመጡ ነው። ከአዲስ አበባም ይመጣለ፣ ከውጭም ይመጣለ። ቤተሰቡ ለማየት ማለት የነበርንበት ሁኔታ በሰበቡ አድርጎ ቤተሰቡ ለማየት ብዙ ሰውም እየመጣ ነው ያለው። ጥሩ ነው ያለው ከአራት አመታት በኋላ ዘንድሮ በዓሉ መከበሩ ባህሉ እንዲቀጥል የሚረዳ ነው ያለችው። ትዕግስት ቀጣይ ተስፋዋና ምኞቷን እንዲህ ትገልጻለች። ቀጣይ ምኞቴ በጣም ሰላም ያርግልን፣ ሀገራችን ሰላም ያርግልን። በቃ ብዙ ነገር አይተናል ና አሁንም ጥሩ አይደለም፣ ግማሽ ትግራይ አሁንም ነጻ ስላልወጣ። ብዙም ማለት ባህላችን ለማሳየት ነው እንጂ አሁን በጣም ደስ ብሎን ተርፎን ምናምን አይደለም እንደዚህ ለብሰን ሹሩባት ሰርተንት የምንለው ና በቃ ከልባችን ደስታ እንዲሆን አሁን ውስጣችን ሙሉ ደስታ ሆኖ አይደለም። ብዙ ሀዘና ላይ ተጎዱ አሉ። ብዙ ነገሮች አሉ እና ተፈናቃዮች አሉ። በረሃ ላይ ሆነውና ተመችቶን አይደለም። ግን ያችን ነጻነት ተጠቅመን ባህላችን ላለመርሳት ለአለምም ለማሳየት የምንፈልገው መልእክትም እያሳየን ባህላችንትን ለማድረግ ነው እንጂ ካሁን በኋላ ግን በጣም ከልባችን ደስ ብሎን የምናከብርበት ጊዜ በቃ ለሙሉ አለም ሰላም ነው የምመኛ። ይህ በዓል በትግራይ ክልል የተለያዩ አካባቢዎች አሸንዳ ማሪያ፣ እንዲሁም አይንዋሪ ተብሎ የሚከበር ሲሆን በአማራ ክልል ደግሞ አሸንድዬ፣ ሻደይና ሶለል በመባል የሚከበር በዓል ነው። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም አድማጭ ተመልካቾቻችን ለምሽቱ ወደ ያዝነው ነው አብይ ዘገባ ነው የምንሻገረው። ሂዩማን ራይትስ ዋች በሳዑዲ ወሰን ዘቦች ከየመን ወደ ሳዑዲ ድንበር ለመሻገር ሙከራ ያደረጉ በትንሹ በመቶዎች የሚቆጠሩ ኢትዮጵያውያን ጥገኝነት ጠያቂዎችና ፍልሰተኞችን ገድለዋል አለ። የሰብአዊ መብት ተሟጋቹ ተቋም ዛሬ ሰኞ ይፋ ባደረገው ሪፖርቱ ድርጊቱ የተፈጸመው በአውሮፓውያኑ መጋቢት 2014 ይቅርታ ከመጋቢት 2014 እስከ ሰኔ 2015 ባሉት ጊዜያት መሆኑንም አስታውቋል። ሀብታም ስዩም ዝርዝር አለው። የሳውዲ አረቢያ የውሰን ዘቦች በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞችንና ከለላ ጥያቄዎችን መግደላቸውን የሰብአዊ መብቶች ተሟጋቹ ቡድን ሂውማን ራይትስ ዎች ዛሬ አስታውቋል። ድንበር ጠባቂዎቹ በኢትዮጵያውያኑ ላይ የመንና ሳውዲ አረቢያ ድንበር ላይ ግድያውን የፈጸሙት ከመጋቢት 2014 ዓ ም እስከ ሰኔ 2015 ዓ ም ባለው የአንድ ዓመት ጊዜ ውስጥ እንደሆነ ባስታወቀበት ሪፖርቱ አድራጎቱ አሁንም እንደቀጠለም ቡድኑ ጠቁመዋል። እንዲህ ዓይነቱ በፍልሰተኞች ላይ ግድያ መፈጸም የሳውዲ አረቢያ መንግስት ፖሊሲ ከሆነ በሰብአዊነት ላይ የተፈጸመ ወንጀል ሲል ሁማን ራይትስ ዎች ጠርቶት የመንግስታቱ ድርጅት ምርመራ እንዲያደርግ አሳስቧል። የሳውዲ ባለሥልጣናት ካለም እይታ በራቀው በዚህ አካባቢ በመቶዎች የሚቆጠሩ ሴቶችንና ሕፃናትን እየገደሉ የሀገራቸውን ገጽታ ለመገንባት በሚል ፕሮፌሽናል የጎልፍ ተጫዋቾችና የእግር ኳስ ቡድኖችን በመግዛት እንዲሁም በመዝናኛ ዝግጅቶች ላይ በቢሊዮኖች የሚቆጠሩ ዶላሮች እንደሚያፈሱ የተናገሩት የቡድኑ የስደተኞችና ፍልሰተኞች መብቶች መርማሪ ናዲያ ሃርድማን ይህ እንቅስቃሴያቸው ከሚዘገንኑት ወንጀሎች ትኩረት ሊሰርቁ አይገባም ብለዋል። ሰባ ሶስት ገጾች ያሉት ይህ የሂዩማን ራይትስ ዎች ሪፖርት በተደራጀና በተዘጋጀ ሁኔታ እየተፈጸመ እንደሆነ የጠቆመውን በኢትዮጵያውያን ፍልሰተኞችና ከለላ ጠያቂዎች ላይ የተካሄደ ያለውን ጥቃት መጉላላትና በደል በሰብዕና ላይ የተፈጸመውን ወንጀል ያለቀዋል ብለዋል። በሪፖርቱ ላይ ቃለመጠይቅ ከተደረገላቸው ኢትዮጵያን መካከል አንዱ በሳውዲ አረቢያ ድንበር ጠባቂዎች የደረሰባቸውን ጥቃት እንዲህ ገልጸዋል። ለደህንነታቸው ሲባል ቃሎቻቸው የተነበቡት በሌሎች ሰዎች ድምፆች ነው። መሽቶ ነበረ። ወደ ሳውዲ ድንበር እየተጓዝን ነበር። የሳውዲን የድንበር ጠባቂዎች አየናቸው። እንድንቆም አዘዙን። ከዛም ወደ እኛ እየቀረቡ መጡ። እየተራመዱ ይተኩሱብን ጀመር። አንድ ጥይት ከድንጋይ ተፈናጥራ እግሬ መታችኝ። አሁን እግሬ ከጉልበቴ አካባቢ ተሰብሯል። ሌላው በዚህ ሪፖርት ላይ ቃሉን የሰጠ ፍልሰተኛ ያጋጠማቸውን ክስተትና በደል እንዲህ ገልጸዋል። ተኩሱ ሲያቆም የሳውዲ ድንበር ጠባቂዎች ወሰዱን። የተያዝነው ሰባት ነበርን። አምስት ወንዶች እና ሁለት ሴቶች። ድንበር ጠባቂዎቹ ልብሳችንን አስወልቀው ሴቶቹን ድፈሯቸው አሉን። ልጃገረዶቹ የ15 ዓመት ልጆች ነበሩ። ከማዕከላችን አንደኛው እምቢ አለ። ድንበር ጠባቂዎቹ እዛው ገደሉት። ልጆቹን ተገደን እንድንደፍር የተደረግንበት ላይ እኔም ተሳተፍ ያለሁ አዎ ሕይወቴን ለማትረፍ ስላደረግኩት! ልጃገረዶቹም እምቢ ስላላሉ ሕይወታቸው ተርፏል። ይህ ሁሉ የተፈጸመው እዛው የግድያው ቦታ ላይ ነው። የመብት ተቋሙ 42 ኢትዮጵያንን ያናገረ ሲሆን 38 ፍልሰተኞችና አራት ደግሞ ቤተሰብና ወዳጆቻቸው መሆናቸውን ገልጸዋል። 350 ቪዲዮዎችን፣ ፎቶግራፎችን በማህበራዊ መገናኛዎች የተጋሩ መረጃዎችንና የመቶዎች ኪሎ ሜትሮች ርዝመት ያለውን የሳውዲ የመን ድንበር የሳተላይት ፎቶግራፎችን መመርመሩን ለሪፖርቱ ግብዓትነት መጠቀሙንም አስታውቋል። የሳዑዲ ድንበር ጠባቂዎች ከሚይዟቸው ተሽከርካሪዎች ባንዱ ላይ ከባድ የጦር መሳሪያ የመሰለ ነገር በሳተላይት ካነሳቸው ምስሎች ማግኘቱን ገልጾ ቃለመጠይቅ የተደረገላቸው ግለሰቦችም ይህንን እንዳረጋገጡለት አመልክተዋል። አንዲት ሴት ይህንን ብላለች። በተራራው ለአምስት ቀናት ያህል ተጓዝን። በቡድን ሆነን ነበር የምንጓዘው። በትንሹ ሶስት መቶ የምንሆን ሰዎች ነበርን። አብዛኞቹ ቡድኖች ሴቶች ናቸው። ከዛ ከድንበር ጠባቂዎች ተተኮሰብን። ግዙፍ የሮኬት ላውንቸር ነበር ወደኛ እየተተኮሰ የነበረው። እንደ ቦምብ ነበረ። ከሶስት መቶ ሰዎች መቶ ሀምሳዎቹ ሞቱ። ፍልሰተኞቹ በሕገ ወጥ የሰው አሸጋጋሪዎች ሰሜናዊ የመንን በተቆጣጠሩት በሁቲ ታጣቂዎች በመታገዝ ወደ ሳውዲ አረቢያ ለመሻገር ይሞክራሉ። አሸጋጋሪዎቹ አልታባትና አልራቅዋ የሚባሉ ሁለት ማቆያ ካምፖችን ያዘጋጁ ሲሆን ወደዚህ ያለመግባትም ሆነ ከካምፑ ለመውጣት የሁቲዎቹን ፈቃድ ማግኘት እንደሚያስፈልግ መግለጻቸው ሰፍረዋል። ምንም እንኳን እስካሁን የተገደሉት ቁጥር በእርግጠኝነት ባይታወቅም አድራቋ ካምፕ አካባቢ ስምንት የወል መቃብሮች መኖራቸውን ሁማን ራይትስ ዎች ያረጋገጠ ሲሆን ሪፖርቱ በተጠናቀረበት ከመጋቢት 2014 ዓ ምት እስካለፈው ሰኔ 2015 ዓ ምት በነበረው ጊዜ ውስጥ 287 መቃብሮችን ከሳተላይት ምስሎች ላይ ማግኘቱን ገልጿል። ይሁን እንጂ በየቦታ የተጣሉና አፈር ያለበሱ አስክሬኖች በመኖራቸው የተገደሉት ሰዎች ቁጥር ከሚገመተው የበዛ ሊሆን እንደሚችል አመልክቷል። ሪፖርቱ ኢትዮጵያን ፍልሰተኞችና ክልላት ጥያቄዎች ደርሶባቸዋል ያለውን ጥቃቶችና በደሎች ዝርዝር ያሰፈር ሲሆን የተባበሩት መንግስታት ድርጅት ምርመራ እንዲያደርግም ጠይቀዋል። የሳውዲ መንግስት ይህንን ፖሊሲውን በአስቸኳይ እንዲያቆምና በግልጽ ተጠያቂ እንዲሆን ሁማን ራይትስ ዋች አሳስበው የመንግስታቱ ድርጅትና የሚመለከታቸው ሀገሮች ጫና እንዲያደርጉ ጥሪውን አስፍረዋል። በግምት ሰባት መቶ አምሳ ሺህ ኢትዮጵያውያን ሳውዲ አረቢያ ውስጥ እንደሚኖሩና እንደሚሰሩ ብዙዎቹ ከሀገራቸው የወጡት ደህንነትና የበረቱ ሰብአዊ መብቶች ረገጣዎችን እየሸሹ መሆኑን ቡድኑ አመልክተዋል። የቅርቡ የሰሜን ኢትዮጵያ ጦርነትም ለብዙዎች ስደት ሰበብ መሆኑን ጠቁመዋል። አሁን ሰዓቱ የስፖርት ነው። የዓለም አትሌቲክስ ሻምፒዮንሺፕ ከሁለት መቶ ሀገራት በላይ የሚወከሉበት ትልቅ የስፖርት መድረክ እንደመሆኑ መጠን ሌሎች አበይት ክንውኖችም ተስተናግደዋል። ስለ ክንውኖቹና ተያያዥ ጉዳዮች ሊያጋራን ባልደረባችን ኤቢሳ ነገር ነገሰ ከሃንጋሪ ቡዳፔስት በቀጥታ የስልክ መስመር ላይ ይገኛል። ጤና ይስጥልኝ ኤቢሳ፣ እንደምን አመሸ? ሰላም ነው? ደህናነን ኤቢሳ፣ እንግዲህ ከሰሞኑ በጣም ድንቅ የሆኑ ምስሎችን ስታጋራን እንዲሁም ደግሞ ለአድማጭ ተመልካቾቻችንና የማህበራዊ ሚዲያ ገጻችን ተከታታዮች የተለያዩ ቪዲዮችን ስታጋራ ከርመሃል። ኢትዮጵያን አትሌቶች ያሉበት ሁኔታ የሚታወቅ ይመስለኛል። ስለዚህ ወደ ቀጥታ ማልፈው ወደ ዓለም አቀፍ ስፖርተኞችና አትሌቶች ጉዳይ ነው። ሌሎች አትሌቲክሱን የተመለከቱ ርዕሰ ጉዳዮች አሉ። የትኛው ነው የተመልካቾችን እንዲሁም ደግሞ የአሰልጣኞችን ልብ ሰቅዞ የያዘው? አመስግና። እንደሚታወቀው የአለም አስቤት ቡዳቤስት ላይ የተካሄደ ያለው በጣም ትልቅ መድረክ ከመሆኑ አንጻር ብዙ ቀልብን የሚስቡ ክንውዶች ተስተውለዋል። በተለይ ከመጀመሪያው ቀን ጀምሮ ሰዎች ሺህ በሴቶች የተካሄደው ሩጫ ኢትዮጵያኖች ከአንድ እስከ ሶስት በመውጣት ከሀያ አመት በላይ የነበረውን ታሪክ ደግመታል። እና ያ አንዱ ነበረ። ሌላ ደግሞ በመቶ ሜትር ውድድር አሜሪካኑ ያሸነፈበት በዛ ላይ ደግሞ ቶጎ ቴቦጎ ሌስቲለ የሚባል አንድ አትሌት የቦትስዋና ነው። የሀያ ዓመት እድሜ ያለው እሱ በመጀመሪያ ታሪክ በአፍሪካ ታሪክ ውስጥ የብር መዳሊያ በማምጣት አዲስ ታሪክን ሰብረዋል። በዚህ እድሜ ሰኑን ይዟል። እና የነበሩ ናቸው በተለያ የማጣሪያ ውድድሮች የተካሄዱበት በዛ ላይ ደግሞ የስፔን ቡድን በወንድም በሴትም በእርምጃ ወርቅ ያገኙበት ክስተቶች ነበሩ ና እነዚህ ትልቅ ነበሩ። ኤቢሳ እንግዲህ እጅግ ብዙ አትሌቲክሱን ስለሚመለከቱ ውድድሮች ቀደም ሲል እንደ ገለጽኩት ስታጋራ ነበረ። ግን የአፍሪካውያን አትሌቶች ና ዓለም አቀፍ አትሌቶች ያላቸው ውጤት ምን ይመስላል፣ እንዲሁም ደግሞ በመጪው ቀናት የሚጠበቁ ክንውኖች ምን ይመስላሉ የሚለውን ግለጽልንና ዘገባችንን እንፈጽም። የአፍሪካናት የተሳትፎ ውድድሮች አሁን ድረስ በተለይ እና ባች እነዚም ደግሞ የተከናወኑ ናቸው። በተለይ የኬንያው አትሌት በአስር ሺህ ወንዶች ጆሹዋ ኬፕቴጊ ያሸነፈበት እነዚህም ደግሞ የኡጋንዳው ማለት ፈልጌ ነው ዳንኤል ሲሚሩ የኬንያው ደግሞ ሁለተኛ የወጣበት እና ሰለሞን ሙዛ መጽሐፍ ይሄ አስር ሺህ ሜትር የሚታወቀው በኬንያውያን በተለይ ኢትዮጵያውያን ደግሞ ኡጋንዳውያን ጥሩ ውጤት። ትንሽ የድምጽ መቆራረጥ አለ መሰለኝ። ቢሳ፣ እሺ፣ ቀጥል ቀጥል። አሁን ይሰማል፣ ቀጥል። አዎ እና እንደ እንዳልኩት ቀደም ብዬ እንዳነሳውትኝ ጆሻ ከፕቴጊ ሶስተኛውን የዓለም ሻምፒዮና ነው እንትና አሸንፎ የወሰደው ከሁለት ሺ ሀያ አንድ ጀምሮ እስካሁን ድረስ ባሉት ሶስቱም በተከታታይ በአስር ሺ ወስደዋል። ስለዚህ ትልቅ ስኬት ነው፣ በአፍሪካ የተገኘው ማለት ነው። ሌላው ደግሞ ትልቁ ላነሳልሽ የምፈልገው ቅድም እንዳነሳሁት በመቶ ሜትር በአፍሪካ ታሪክ ያውም በሀያ እድሜ ላይ ያለ ቴቤጎ የቦትስዋናው አትሌት ሁለተኛ በመሆን በአፍሪካ ታሪክ የመጀመሪያውን ብር በማግኘት ትልቅ ሪከርድ የሰበረ አትሌት ሆኗል። አመሰግናለሁ። አመሰግናለሁ። ኤቪሳ ከይቅርታ ጋር እንግዲህ ሰዓታችን ስለተጠናቀቀ ነው። በተከታይ ዘገባዎችን የምታደርሰን ይሆናል። ኤቪሳ ነገሰ ከቡዳፔስት ነበር። ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። ኤደን ገረመው መሰናዶውን በመምራት ቆንጆታዬ በአርትዖቱ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሰላም ጤና ስጥልን ደናደር ଏଠି ଏବଂ ଫଟୋ ଟିଙ୍ଗ ଫଟୋ ଟୁ